ከኤስቤስ አማርኛ ጋር ነዎት። ከኤስቤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ወቅታዊ ጉዳዮች ከሁለት ሳምንታት በፊት በአሜሪካ ከተማ ሚኖሶታ የፖሊስ አባል ምክንያት ሕይወቱ ያለፈው ጆርጅ ፍሎይድ ዛሬ የዓለማችን ዋና የመነጋገሪያ ርዕሰ ጉዳይ ሆኗል። ጆርጅ ፍሎይድን ለሕልፈት ያበቃው የፖሊስ አባል ከመጠን በላይ ኃይልን በመጠቀም ጉልበቱን በአንገቱ ላይ ጭኖ መተንፈስ እስኪያቅተው ድረስ ስምንት ደቂቃ ከ46 ሰከንድ አቆይቷል። በእነዚህ ደቂቃዎችና ሰከንዶች ሁሉ በጭንቀት እየቃተተ መተንፈስ አልቻልኩም እያለ የወተውት የነበረውን የጆርጅ ሲቃ ሊሰማ የፈለገ ማንም የፖሊስ አባል አልነበረም። ይልቁንም አብረውት የነበሩት ሁለት የፖሊስ አባላት ተቃዋሚዎችን ከመከልከል በቀር ጆርጅን ለማዳን ምንም ጥረት አላደረጉም። የተጠራቀመው የጥቁሮች መብት ረገጣም ሞልቶ ተትረፍርፎ ባለበት ወቅትም ይህንን መመልከት አጥንትን የሚሰብር ህመም የሆነባቸው ጥቁር አሜሪካውያኖችና ሌሎችም ለሰው ልጅ እኩልነትና ፍትህ የሚተጉ ዜጎች ቁጣቸውን ያለ ገደብ ለመግለጽ ከሚኖሶታ እስከ ዋሽንግተን እስከ ኒውዮርክ፣ ሎስ አንጀለስ ፍሎሪዳ፣ ቴክሳስ እንዲሁም ሌሎች የአሜሪካ ታላላቅ ከተሞችና ከዚያም አልፎ በዓለም ዙሪያ በአውሮፓ እንዲሁም በአውስትራሊያ በአደባባይ በይፋ ወጥተዋል። በአውስትራሊያም ባሳለፍነው ቅዳሜ በተለያዩ ከተሞች የነባር ህዝቦች ባዘጋጁትና ብላክ ላይቭስ ማተርስ በሚል መርህ የተዘጋጀው ሰላማዊ ሰልፍ ላይ በሺዎች የሚቆጠሩ ዜጎች በአንድነት ተሳትፈውበታል። ምንም እንኳን የጆርጅ ፍሎይድ ህልፈተ ህይወት ለወቅቱ እንቅስቃሴ አጫሪ ምክንያት ቢሆንም በአውስትራሊያ የሚኖሩ ነባር ህዝቦች ላይ የሚደርሱት በድሎች ዜጎች ደጋግመው ማስታወሳቸውን ሰሚ ማጣታቸውንም ለማሳየትና ቁጣቸውንም ለመግለጽ ሲሉ ሰልፉን እንዳዘጋጁት ተናግረዋል። የሰልፉ አዘጋጆች የወቅቱን የኮቪድ-19 አሳሳቢነት በመጥቀስም የመንግስት ባለስልጣናቱ ሰልፉ እንዳይደረግ በተለይ ደግሞ በሌላ መንገድ ሀሳባቸውን እንዲገልጹ ማሳሰቢያ ቢያቀርቡም የሰልፉ አዘጋጆች በአቋማቸው በመጽናት ይፋ እንዲሆን አድርገዋል። በሺዎች የሚቆጠሩ ዜጎችም የዘር የቀለምና የቋንቋ ልዩነትን ከጎን በማድረግ ለዜጎች እኩልነትና ፍትህ ሲሉ በአውስትራሊያ የተለያዩ ከተሞች ብላክ ላይቭስ ማተር በማለት ቁጣቸውን አሰምተዋል። ከጥቂቶቹ ጋር ቆይታ አድርገናል። ሜልበርን ነዋሪ የሆኑት ወጣት ሳሚ ኦባማ ወይም ሳሚ ወልደስጊ እንዲሁም ደግሞ ወጣት ዘነበች ተበጀ እዚህ ሰልፍ ላይ ስትገኙ መሪ ሀሳብ አድርጋችሁ የተነሳችሁበት ዓላማችሁ ምንድን ነበር? ለምን ተገኛችሁ እዛ ስልፍ ላይ? ሳሚ ካንተ ብንጀምር ስ ማይ ሪዝን ቢንግ ደ ዝ ገን ድምፄ በጣም ተቆራርጧል። በሰልፉ ላይ ብዙ ድምፄን ከማሰማት የተነሳ ነው። ይቅርታ አይደረግልኝ። ጆርጅ ፍሎይድ አንድ ነገር ነው፣ ግን እንደማስበው ነገሩ ከዚያም በላይ ነው። ለእኔ እዚያ ለመገኘቴ ምክንያቴ ሁላችንም በጋራ እንደ ጥቁር ሰው ሆነን ስንዋጋለት የነበረው ነው። እዚህ አውስትራሊያም ነባር ዜጎች ላይ እስከ 1960ዎቹ በስልሳዎቹ ማለትም በቅርብ ጊዜ ድረስ ሲዋጉለት የቆየ ነው። በጣም የሚያሳዝን ነገር ነው። በሰማሽ ቁጥር በአብዛኛው የሕይወት መንገዳችን ውስጥም ኢፍትሐዊነትን አይተናል። አሁን ሁሉም ነገር ከመጠን ያለፈበትና በቃ የምንልበት ጊዜ ነው። ከዚህም በኋላ መሸከም የማንችልበት ደረጃ ላይ ደርሰናል። እንደማስበው ጆርጅ ፍሎይድ በትክክልም የመጨረሻውን ግፊት ያደረገ ነው ለማለት ይቻላል። ሌላውም ተነስቶ ይበቃል፣ የእስካሁኑ ይበቃል እንዲል ያደረገው ይህ በማንም ላይ ሊሆን ይችል ነበረ በጆርጅ ላይ ስለሆነ እንጂ እየተነጋገርን ባለንበት ሁኔታም እየደረሰ ያለው ይኸው ነው። ዘነበች አንቺም በሰልፉ ላይ ተገኝተሻል። ምን አላማ አንግበሽ ነበረ ለመገኘት የወደድሽው? ማርታ በጣም እናመሰግናለን። ይህን ቃለ መጠየቅ ክላፎ ምስል አይሰጠሽም። በነገራችን ላይ ራሱ ሙቭመንቱ ብላክ ላይፍስ ማረ ነው የሚባል ያው እንግዲህ እኔ ምን የቀይ ዳማ ወይ ደግሞ የጥቁር ዳማ ምናምን ብትይም ጥቁር ነኝ። በአፍሪካውና ቴ ኃላፊነት አለብኝ ለመገኘት እንደምታውቂው ኔቲቭ ኦፍ ዲስ ላንድ አቦርጂናል ናቸውና እነሱም ደ ሞስት ቫልነረብል ዲስአድቫንቴጅድ ግሩፕ ስለሆኑ ነገሮች ሜይ ኦቨርናይት ሀፐን ያደረጉ አይደለም። ጆርጅ ፍሮይድ ቢሆንም ይሄ የነበረ ነው። በታሪክም አይተነዋለኝ ዝም ካልናቸው እየቀጠሉ የሚሄዱ ነገሮች ናቸው እና በጥቁርነቴ በማንነቴ እንደ ሰው አንድ ነገር እኮ አውሬጅስ ፊል ለማድረግ ካለር መኖርም የለብሽም። ዋን ቲንግ ኢትስ ሮንግ ኢትስ ሮንግ እና ኃላፊነት ኦብሊጌትድ በጥቁርነቴ ያው ግዴታ ነው መገኘት አለብኝ ብዬ ነው የተገኘውተኝ። እና ባሉ ብዙ እሹዎችም በምናያቸው በዙሪያችንም አስፈላጊ ናቸው እና እዛ መገኘት አለብኝ ብዬ የተገኘሁበት ምክንያት ለዛ ነው። በጥቁርነቴ ኦብቪየስሊ ብላክ ላይቭስ ማተር በዛ ሰልፍ ላይ በጋራ የተላለፈው መልእክት ምንድን ነው? በጋራ የሚሰሙ ድምጾች የሚያስተላልፉት መልእክቶች ምንድን ናቸው? ጀስቲስ ፎር ኤቭሪባዲ بد أم كلال نو، بد أم كلال. يملكتوا وان فتح له اللوم يملنا، اكل الناس له اللوم وند سيت شكراً ለማንኛውም የነጭ ህዝቦች እንኳን እነሱ ሳይመርጡት ስርዓቱ የመረጠላቸውን የልዩ ጥቅም እንክብካቤ እየሰለቻቸው ያሉበት ዘመን ላይ ነው ያለ ነው እያልኩ ያለሁት፣ በእኔ ትውልድ ዙሪያ ስላሉት ነው። ይህ ከትውልድ ወደ ትውልድ ሲተላለፍ የመጣና በነጻ ስለተሰጣቸው የተለየ ጥቅሙን በቅጡ እንኳን አልተረዱትም። እንዲሁም አላስተማሯቸውም። ለዚህም ነው ሊገባቸው የማይችለው። በተጨማሪም በጥቁር ህዝቦች ላይ የሚደረገው ኢፍትሐዊነትንም በተመለከተ በአግባቡም አላስተማሯቸውም። እነሱ ያደጉት በተሰጣቸው ልዩ ጥቅም በተመቻቸና በተደላደለ ቤት ነው። ለዚህም ነው ይህ ሊገባቸው የማይችለው። አሁን ግን በዚህ እንቅስቃሴ የታየው የነጭ ህዝቦችም አብረው የጥቁር ህዝቦች ህይወት ግድ ይለናል በሚል ሲቆሙ ነው። የሰው ልጆች ህይወት ሁሉ ግድ ይለናል፣ በተለይ የጥቁሮች ህይወት። ምክንያቱም እነሱ ናቸው የስቃዩን ህይወት እየኖሩ ያሉት። የጥቁር ህይወት ነው እየተወሰደ ያለው። አጠቃላይም መልእክቱም ሁላችንም በአንድነት ስርዓቱን ለመስበር መቆም ይኖርብናል። ምክንያቱም መጀመር የሚገባው ከዚያ ነው። በርካቶች የተሳተፉበት ለውጥ እንፈልጋለን፣ እኩልነት ለሁሉም በሚል መርህ ነው። እንደ ጥቁር የኪነ ጥበብ ባለሙያ ስታገል ቆይቻለው። በተለይ በኢንዱስትሪው በሄድኩባቸው ቦታዎችና ስራዬን ለማሳየት በወጣሁባቸው መድረኮች ሁሉ የማየው በአብላጫው በነጮች የሚሰሩትን ነው። አሁን ግን የ የማየው የተለያየ ነገር ነው። ያልተማሩ የሚባሉ የነጭ ህዝቦች ራሳቸውን ለማስተማር ሲጥሩና ያላቸውንም ልዩ ጥቅም እያስተዋሉት ነው። ይህንንም በመረዳት ዝምታቸውንም እየሰበሩ ነው። ዝም ማለት በራሱ የዘረኝነት ሌላኛው መንገድ እንደሆነም እየተረዱ ነው። ቅዳሜ እለት በነበረው ሰልፍ ላይ እዛ ቦታ ላይ በመገኘት የድምፄን አሰምቻለሁኝ። ደርሷል ብለሽ የምትዪው ምን አይነት መልእክት ነው? ሳሚ እንዳለው just as equality to look on message that's the one and we i know message me ask and the social profile in they all but target money i didn't choose to be you know to be black nobody choose to be black so we are human at the end of the day and not, to be honest is solidarity katukrot noch sibez nepar salam sa so there were more white people and to see that it shows which it makes sense. it is, um, yeah, african american history. but i got to tell you, whatever we are, whether in africa, we step in on we do more than i because we carry the same thing. ገባ ዲፍረንት ላንድ እና ለ ለኛም ትልቅ እንትን ነው ሳይኮሎጂክሊ ሜንትሊ ኦ ኢሞሽንሊ ኤፌክት የሚያደርግን ነው። አንዳንዶች በጣም ይጎዳቸዋል እኮ እና እራሱ ወጠን ያን ሶሊዳሪቲን ማሳየት እና በጣም ፓወርፉል ነበር። ነጮችም ጥቁሮችም፣ ሌሎችም ግሩፕም አብረውን በመቆማቸው አይ ቲንክ ለፖለቲሽን የትልቅ መሴጅ ይሰጣቸዋል ር ግ You know, in Egyptian a revolution together, that, you know, people's power is uh, stronger than the people, like, people's uh, in power, Milo, you know, I think, if I said mm -hmm. it right. Mm -hmm. So, you know, it doesn't mean there is system. We know that there is a system that, you know, but I'm mm. Muslim, but again, you saw the the white people in the Zablon, the solidarity massa, Black Lives Matter, that gives a big message to the politician. And I don't want to ignorant ignorant oh, this is not my problem. I affected it. I You have to start questioning yourself. You have to questioning yourself. because you're standing by yourself. Unless you have something yeah. <laughs> a good uh, human challenge. if you're not feeling outrageous in the, just because you're human then unfortunately mm -hmm. it was but i powerful and again the, mess, the bottom line message was end the injustice and um, wow. you know the whole racial profiling and the whole incarceration systematic and I think whoever is power in message ደርሰዋል ብለን ተስፋ እናደርጋለን። ደግሞ አክት ሊያደርጉም ኢምፕሊመንት ሌላ ስትራቴጂ ያመጣው ኢምፕሊመንት ሊያደርጉ ብለን ተስፋ እናደርጋለን። ኢፍ ኖት ዜን አይ ጌስ ሚት አገን ኢ እንደሚታወቀው ሳሚ ኪነ ጥበብ ውስጥ ወይም ደግሞ በአርት ውስጥ ነው የምትሳተፈው ትወና ውስጥ የሚሆን በስክስታን በተለያየ ነገር፣ በተለይ ኢትዮጵያን ባህልን በማስተዋወቅ ደረጃ የምትጫወተው ትልቅ ሚና አለ። ከዛም አልፎ ደግሞ ሜንስትሪም ከሚባለው ወይም ደግሞ ከአብላጫው አውስትራሊያ ማህበረሰብ ጋር በመሆን አብረህ ትሰራለህ። ና እንደዚህ አይነት ስራዎች ላይ በምትሳተፍበት ጊዜ ቀለምህን ወይም ዘርህን መሰረት አድርገው የሚታዩ መድሎዎች እንዳይከሰቱ ተከስተውም ከሆነ ወይም ደግሞ number one, first of all, no one deserves to be looked down upon because of their color, their race, their gender, whatever it is. nobody deserves that, and nobody should have that sort of power upon anybody. and but in the professional world, i think how this will impact from a lot of people of color is that a lot of white people will now give opportunities to a lot of um Uh, people ቀዳሚው ነገር ማንም ሰው በቆዳው፣ በጾታው፣ በዘሩ ምክንያት ዝቅ ተብሎ ሊታይ አይገባም። ማንም ሰው በማንም ላይ ይህንን ለማድረግ ስልጣን ሊኖረውም አይገባም። በሙያዊው ዓለምም ቢሆን በርከት ያሉ የነጭ ሕዝቦች የተለያየ ቀለም ላላቸው ሰዎች እድሎችን እያመቻቹ ይገኛሉ። በተለይም ዘረኛ ናቸው ተብለው እንዳይጠሩ ስለሚፈልጉ በማንኛውም መንገድ ቢሆን የሚገባንን ልናገኝ ይገባል። ምክንያቱም በቀለማችን ሳይሆን በችሎታችን ነው ልንመዘን የሚገባን። ዘረኛ ላለመባል ብቻ እድሉን ሊያመቻቹ ግን አይገባም። በዚህም መንገድ የስራ እድልን ከሚያመቻቹ ጋርም ለመስራት ፍላጎት የለኝም። ምክንያቱም ለትክክለኛው ምክንያት የሚቆሙ ስላልሆኑ እኔ መስራት የምፈልገው ለትክክለኛው ምክንያት ከሚቆሙት ብሎም ለውጥን ለማምጣት ከሚታገሉት ጋር ነው። በአሁን ሰዓት በርካቶች ስለ ማንነቴ፣ ስለ ባህሌ፣ ስለ ጥቁርነቴ አይጠይቁኝም። ይሄ የእነሱ ስራ ነው፣ ኃላፊነታቸውም ሊወጡ ይገባቸዋል። የቴሌቪዥንና የፊልም ኢንዱስትሪዎች እየተናገሩ ያሉትም የጥቁር ሕዝቦችን ህብረት እንደሚደግፉና በጋራ ለመስራት ያላቸውንም ፍላጎት ነው። ስለሆነም በሚገኙት አጋጣሚዎች ሁሉ ድምፃችንን እንደሚያሰሙና አብረውን እንደሚቆሙም ገልጸዋል። በአሁን ሰዓት የማደርገውን እስክስታ ለጊዜው ለማቆም አስቤ ያለውም ምክንያቱም ብዙም ለመስራት ድምፄን ለማሰማት ብዬ የምረጥኩት ከእስክስታይ በላይ ቃላትን ነው። ማንነቴንና ባህሌን ማስረዳት የበለጠ ሆኖ አግኝቸዋለሁኝ። እስክስታን ለረጅም ጊዜ አቅርቤ ያለሁኝ፣ ከዚህ በኋላ ሰዎች በሱ ብቻ እንዲያውቁኝ አልፈልግም። ሰዎች ሌላኛውንም ማንነቴን እንዲያውቁልኝ እፈልጋለሁ። እኔ አክቲቪስት ነኝ፣ ለሰዎች ብቻ ሳይሆን ለእንስሳትም ጭምር። ራሴንም የምመድበው ስጋንና መሰል ተዋጽኦዎችን ከማይመገቡት ነው። አላማይም ስለ እኩልነት መቆም ነው። እኩልነት ከብሬታን እስኪያገኝ ድረስ በዚሁ ቀጥላለሁኝ። የተወለድነውም ማለት ለዚሁ ነው። እና ስንበች እንደሚታወቀው አንቺም እዚህ ሀገር ነው ያደግሽው። በሳይኮሎጂ ውስጥ በመማር በተለይ ደግሞ በእስር ላይ ያሉ ወጣቶችን በመርዳት ደረጃ ወይም ከነሱ ጋር በመስራት ነው በአብዛኛው ጊዜሽን የምታሳልፊው ና በሙያም ደረጃ እንዲህ አይነት እንቅስቃሴዎች የሚያመጡት ውጤት በስራ ህይወት ውስጥስ በተለይ እዚህ ሀገር ላሉ አፍሪካውያን አውስትራሊያውያን የሚሰጠውስ ጠቀሜታ ምንድን ነው ብለሽ ትገምቻለሽ? አንቺንም እዛ ውስጥ በመክተት ማለት ነው በፕሮፌሽናል to be honest is cuz that it dress me that tuuntin dawalle it don't like men be chigger professional tip ya gatt me neger yellem then ya mindallehuno maqacho so around me with the models it deal ya takafatalacho all for example both psychology be one way the more you know it lie you biomedical charso bar yal takafatalacho soch all again that is because color of chung ba appearance melka is leo dunachudil alkapatulachungina again i think this movement so, yo deserve everyone deserves opportunity everyone deserves you know they, they should be judged saracho pomuacho filungusaro practically cisco they should be judged on that not based but color melka no you have to look what's colors matter Malinna tatinya, like we matter. We always have mattered through our history. We have amazing right. history when it comes right. to Africa in general, Malahona. And uh kataka fatal, if we grab that opportunity, mm. uh Sarawan Sin yeah, we are hard worker uh, as well. Sarawan Sin like Anthony Lalu, Gabash, oh Kalarachona was Kazari Dr. Uh, practically, let them solve i own national I think through opportunity to platform. katasatacho that's how yao, when the Black Lives Matter movement started, it was about trying to better rather than by color. And now I think our first one, say movement to. A race where they privilege one way or more in the political, one particular amount. Lemon juice, no we just lemon juice. No, I think. Yeah, I think they are going to be able to. Some towards the high end, some towards the decline in the end. Just based, based on you know because of the name, way or more color or something like that. No, that the movement is a powerful movement, almost according to what I know so far. Half a million so they're talking about protesting. ቼክ የሚያደረግ ነገር ነው። ይህ ራሱችን ራሳቸውን የምጠይቅና ኦፖርቹኒቲ የሚከፈትበት ጊዜ ነው ብዬ ተስፋ አረጋለሁ። ስ ፓወር ያሉ ዘኝ እድል ይሰጣሉ ብዬ ያው አይ ሆፕ ዳ መስጅ ከመ ክሮስ ደም ኦፖርቹኒቲ ይከፈታለኝ ለተለያዩ african or australian, be it as far as got, not only african australian, but also the indigenous, the native of this land, um, yes. because they deserve, they should be in charge. it's the other way around. so if now on, i think, yes. yeah, i think people, yeah, you will find out, because mm -hmm. i'm a platform, you yeah, a dun opportunity, that's on not to you have to see beyond the color. again, that's what our message is. And the racial profile. that Obama, with that እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።